ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ተዋናይ ደበበሸቱ አረፈ። ጠቅላይ ሚኒስትር አልቤኒዚ ሰው ሠራሽ አስተውሎት በነገው ዕለት ለሚጀመረው የምርታማነት ጉባኤ ዋነኛ ትኩረት መሆኑን አመላከቱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ተዋናይ ደበበሸቱ ትናንት እሁድ ነሐሴ 11 ከዚህ ዓለም በሞት ተለይቷል። ደበበሽቱ የመድረክ ትወና ጥበብ ሕይወቱን የቀሰመው ቡዳፔስት ሃንጋሪ ሲሆን የመጀመሪያ የመድረክ ትወናውንም የተወነው ያላቻ ጋብቻ ቲያትር ላይ ከ62 ዓመታት በፊት ነው። በዓለም አቀፍ ፊልም ትወናም እንደ አውሮፓውያን አቋጠር በ1973 ብላክስ እና ሻፍት ኢን አፍሪካ የአሜሪካ ፊልሞች ላይ ታውኗል ከኪነ ጥበብ ጋር ተያያዥ ከሆኑት የተለያዩ የሙያ ማኅበራትና ተቋማት ጋርም በዳይሬክተርነትና ሊቀመንበርነት አገልግሏል ጠቅላይ ሚኒስትር አቢይ አህመድ በበኩላቸው በደበበ እሸቱ ማረፍ የተሰማቸውን ጥልቅ ሐዘን የገለጹ ሲሆን ደበበ እሸቱ ለዘመናዊት ኢትዮጵያ ትያትርና ፊልም እድገት ፋና ወጊ ከሆኑት ሊቃን አንዱ ነው ብለዋል ጠቅላይ ሚኒስትር አንቶኒያል ቤንዚ ሰው ሰራሽ አስተውሎት በነገ ዕለት ለሚካሄደው የምርታማነት ክብ ጠረጴዛ ጉባኤ ሁነኛ ትኩረት መሆኑን አስታወቁ። ለሦስት ቀናት የሚመክረው ጉባኤ አንድ ዐሠርተ ዓመት ውስጥ ምርታማነት እያዘገመና ምጣኔ ሀብት ላይም ጫናን እያሳደረ መምጣቱን ተከትሎ ዳግም እንዲያንሰራራ በማድረጉ ላይ በርካታ አዳዲስ ግብአቶችን ይዘው ይቀርባሉ። አቶ አልባኒዚ ከንግድ ሠራተኛ ማኅበራትና የሲቪል ኅብረተሰብ መሪዎች ጋር ተገናኝተው ለመናገር እንደሚሹም ተናግረዋል። አክለውም ምርታማነትን በማሳደግ የምጣኔ ሀብት ተግዳሮቶችን እንደምን እንደምንወጣ፣ በሰብሠራ ሻሽተውሎት ሽግግር ሂደት ወቅት ውስብስብ ጉዳዮችን እንደምን እንደምንፈታ ሰው ሰራሽ አስተውሎት ምርታማነትን እንደሚያሳድግ እየተመለከትን ነው። ይሁንና ሰዎችን ጥቅሞች በማስጠበቅ መልኩ መሆን ይኖርበታል። እናም አውስትራሊያውያን ለወደፊቱ የሥራ ዕድል እንደምን እናዘጋጃለን በሚለው ላይ ሐሳባቸውን እንዲያጋሩ እሻለሁ። እኒህ ናቸው የእኛ ቀዳሚ ጉዳዮች ብለዋል። የአውሮፓ መሪዎች በዛሬ ዕለት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ሲገናኙ ብርቱ የደህንነት ዋስትና ቁልፍ ቀዳሚ መናገሪያ አጀንዳ እንደሚሆን አመላክቱ። በውይይቱ ወቅት ከዩክሬኑ ፕሬዚደንት ዜሌንስኪ ጋር የእንግሊዝ፣ ጣሊያን፣ ፊንላንድና ፈረንሳይ መሪዎች በአጋርነት ይገኛሉ። በታካይነትም የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቨንዶሊን በዋይት ሃውስ ይገኛሉ። ያለ ደህንነት ዋስትና ከሰላም ስምምነት ላይ መድረስ እንደማይቻል ከወዲሁ አመላክተዋል። በማያያዝም በቀዳሚነት ብርቱ የደህንነት ዋስትና ለዩክሬንና ለአውሮፓ ወሳኝ የደህንነት ጥቅሞች የግድ ልናገኝ ይገባል። ዩክሬን ሉዓላዊነቷና የግዛት ልዕልና ይጠበቀ ሊሆን ይገባል። በዩክሬን የጦር ሰራዊት ቁጥር ላይ ገደብ ሊደረግ አይገባም፣ ብለዋል። በአንዲት ቀላል አውሮፕላን በሰሜናዊ ሲድኒ ዳርቻ ከሚገኝ የጎልፍ መጫወቻ ሜዳ ላይ አስገዳጅ ሁኔታ ማረፍ ሳቢያ ሁለት የተሳፋሪዎቿ ለአነስተኛ የመቁሰል አደጋ ተዳርገዋል። አውሮፕላኗ ላይ የነበሩት አንድ ሰልጣኝ አብራሪና አንድ አሰልጣኝ ነበሩ። ለአደጋው ምክንያት የሆነው ምን እንደው እስካሁን አልተገለጠም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ የጋዛ ጦርነትን በመቃወም በመላ እስራኤል የተካሄደውን ሰልፍ አጣጣሉ። የተቃዋሚ ሰልፈኞች ጋዛ ሰርት ውስጥ ታግተው ያሉ ታጋቾችን ደህንነታቸው ተጠብቆ ለማስወጣት ያለው አማራጭ የተኩስ አቁም ስምምነት እንደሁ አስገንዝበዋል። ሆኖም አቶ ኔትንያሁ የእስራኤል ጸጥታ ካቢኔ ባሳለፈው ውሳኔ መሠረት ጦርነቱን ከፍጻሜ ለማድረስ የጋዛ ሰርጥን መቋጠር እንደሆነና ለዚያም ግድ የተሰኙት ሐማስ ለስምምነት ፈቃደኛ ሳይሆን በመቅረቱ ነው ሲሉ አመላክተዋል። ሐማስ በበኩሉ የፍልስጤምን ሰላማዊ ሰዎች ከስፍራ ወደ ስፍራ እንዲዘዋወሩ እስራኤል ግድ ማሰኘቷ የዘር ማጥፋት እና ማፈናቀል አዲሱ ማዕበል ነው ሲል ተችቷል። እስካሁን ከኦክቶበር 7 አንስቶ ከ61 ሺህ በላይ ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። በዚሁ ወደ ውጭ ምንዛሪ የተመናመራልን አንድ የአውስትራሊያ ዶላር 91 ኢትዮጵያ ብር ከ74 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 55 ዩሮ ሳንቲም ይመነዘራል። ቀጥለን ወደ አውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ ያሰማልን። ፐርስ፣ ይዘንባል። ዝቅተኛ 13፣ ከፍተኛ 20። አድላይድ፣ ፀሐያማ ይሆናል። ዝቅተኛ 6፣ ከፍተኛ 17። ሜልበርን፣ ፀሐያማ ይሆናል። ዝቅተኛ 2፣ ከፍተኛ 15። ሆባርት፣ በከፊል ደመናማ ይሆናል። ዝቅተኛ 3፣ ከፍተኛ 14። ካምብራ፣ ማለዳ ላይ ውርጫማ ሆኖ ረፋዱ ላይ ፀሐያማ ይሆናል። ዝቅተኛ መቀነስ 1፣ ከፍተኛ 15። ሲድኒ፣ የካፋል። ዝቅተኛ 10፣ ከፍተኛ 16። ብሪስበን፣ ብራ ይሆናል። ዝቅተኛ አስር ከፍተኛ 20 ዳርዊን ፀሐያማ ይሆናል፣ ዝቅተኛ 18 ከፍተኛ 32። አዲስ አበባ ደመናማ ይሆናል፣ ዝቅተኛ 13 ከፍተኛ 16። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመንና እናሰማለን። ተዋናይ ደበበሸቱ አረፈ። ጠቅላይ ሚኒስትር አንቶኒ አልባኒዝ ሰው ሠራሽ አስተውሎት በነገ ዕለት ለሚጀመረው የምርታማነት ጉባኤ ዋነኛ ትኩረት መሆኑን አመላከቱ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኢዩ አምሃሪክን ይጎብኙ።